ወጣቶቹ የሚውሉበት የሚሄዱበት ቦታ የለም። የሚውሉበት ቦታ ሲያጡ ደግሞ የትም ሄዳሉ። ይህን የሚሉት የወጣቶቹን ችግር የተረዱት የሞሮኮ ተወላጅ ቡባከር ማዞዝ በሲዲ ሙመን ወጣቶች የሚገናኙበትን አንድ የባህል ማዕከል ከፍተዋል። ኪራያቸው ውድ ያልሆኑ መንግስት በችኮላ ያስገነባቸው ረጃጅም ህንፃዎች በቆሙበት በሲዲ ሙሜን የጸሱስ ዝውውር ወንጀልና ጽንፈኝነት ተስፋፍቶ የሚታይበት ችግር የበዛበት ትልቅ ጎስቋላ ሰፈር አለ። በዚሁ ቦታ ግን ሰርተውና ገንዘብ ይዘው የተሻለ የወደፊት ህይወት መምራት የሚፈልጉም ሰዎች ይኖራሉ። ማዞዝ በከፈቱት ማዕከል ወጣቶች ስፖርት ሊሰሩ ወይም ሙዚቃ ሊለማመዱ መጽሐፍ ሊዋሱ ወይም የፈረንሳይኛ ቋንቋ ሊማሩ ይችላሉ። ወደ ማዕከሉ ለሚመጡት ልጃገረዶችና ወጣት እናቶችም ማዞዝ የልብስ ስፌት መኪኖች አዘጋጅተዋል። ሙህሲን ባዳር የባህል ማዕከሉን ያወቀው ከጥቂት ዓመታት በፊት ነበር። በሲዲ ሙሜን ያደገው ሙሁሲን ባዳር በዚያ መኖር ቀላል እንዳልነበር ያስታውሳል። አስደሳች የልጅነት ጊዜ አልነበረም። ሲዲ ሙሜን ብዙ ተግዳሮቶች ያሉበት ቦታ ነው። ትምህርት ቤት ደርሶ መመለሱ ራሱ ከባድ ፈተና አለው። ሱስ አስያዥ እጽ ነጋዴዎች በየቦታው ያጋጥሟል። ይሁንና ሲዲ ሙሜን አንዳንድ ለውጥ ለማምጣት የሚጥሩ ብዙ መልካም ሰዎችም ያሉበት ቦታ ነው። ለሙህሴን የባህል ማዕከሉ ከለላ ያገኘበት ከሌሎች ወጣቶች ጋር የተገናኘበትና ተረጋግቶ መማር የቻለበት ቦታ ነው። አሁን በማዕከሉ የእንግሊዘኛ ቋንቋ የሚያስተምረው ሙህሴን በዩኒቨርሲቲ ትምህርቱን በመከታተል ላይ ይገኛል። በጓደኞቹ አንጻር በሞሮኮ ጥሩ የወደፊት እድል እንዳለውም ያምናል። እርግጥ ነው ሞሮኮን ለቀው የሄዱ ወደፊትም ለቀው ለመውጣት የሚፈልጉ ብዙ ጓደኞች አሉኝ። የሚወጡትም በሁለት ምክንያቶች የተነሳ ነው። እነሱም ክብርና ኢኮኖሚ ይሰኛሉ። ወጣቶቹ ማንነታቸውን አስከብረውና ጥሩ ሕይወት መምራት የሚያስችላቸውን ስራ ይዘው መኖር እንደሚፈልጉ ነው ሙህሲን ያስረዳው። ቡበከር ማዞዝም ወጣቶቹ ይህንኑ ፍላጎታቸውን እዚያው ሞሮኮ ውስጥ ማሟላት እንዲችሉ ለመርዳት በማሰብ ነው የባህሉን ማዕከል የከፈቱት። እነዚህ ወጣቶች እውቅና ማግኘት ይፈልጋሉ። አብሯቸው መጓዝ፣ እነሱን መደገፍ ያስፈልጋል። እንዲሁ ለንቷቸው አንችልም። ሐሴት ኩልሺ ውፍ ቀልቢንዝፍ የት ይምሻት ካን ሕልሚ ቤን ድየፋርቅ ተበል ሐያት ቀደም ሲል ያዳመጥነውን የራፕ ሙዚቃን እያሰማን አሊን የመሳሰሉ ወጣቶች ደግሞ የባህሉ ማዕከል በመከፈቱ ደስተኞች ናቸው። በአረቡ ዓለም የታወቀ ሙዚቀኛ መሆን የሚፈልገው አሊ የራፕ ሙዚቃውን በማዕከሉ ይለማመዳል። በሙዚቃው ስለ ችግሮች ብቻ ሳይሆን ስለ መፍትሄያቸውም ያነሳል። ቡባከር ማዞዝ በከፈቱት የባህል ማዕከል የሚገናኙት የሲዲ ሙሜን ወጣቶች ስለ ዕለታዊ ችግራቸው መነጋገር ቢችሉም እነርሱ ግን ወደፊት መሆን ስለሚፈልጉት መወያየቱን እንደሚመርጡ ገልጸዋል።